በኦሮሚያ ክልል በምዕራብ ወለጋና ቄለም ወለጋ ዞኖች የስልክ አገልግሎት ረዘም ላለ ጊዜ መቋረጡ በኢኮኖሚያዊና የነፍስ አድን እንቅስቃሴዎች ከፍተኛ ተጽዕኖ እያደረሰ መሆኑን ነዋሪዎች ተናገሩ። የአገልግሎቱ መቋረጥ ከአካባቢው የጸጥታ ችግር ተዳምሮ በከፍተኛ ሁኔታ የተከሰተውን የወባ ወረርሽኝ ለመቆጣጠር የሚደረገውን ጥረት እያደናቀፈ መሆኑንም ነው የገለጹት። በሁለቱ ዞኖች በሚገኙ በርካታ ወረዳዎች የስልክ አገልግሎት ከሁለት ዓመታት በላይ ተቋርጧል። ነዋሪዎች ባነሱት ቅሬታ ላይ ከኢትዮ ቴሌኮም ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ፀሐይ ዳምጠው ዝርዝራላት በኦሮሚያ ክልል ምዕራብና ቄለም ወለጋ ዞኖች የሚገኙ የተለያዩ ወረዳዎች ነዋሪዎች ለአሜሪካ ድምፅ እንደገለጹት የቴሌኮም አገልግሎት ለዓመታት በመቋረጡ ለዘርፈ ብዙ ችግሮች ተጋልጠዋል። የቄለም ወለጋ ዞን አንፍሎ ወረዳ ነዋሪ መሆናቸውን የገለጹትና በደህንነት ስጋት ስማቸው እንዳይጠቀስ የጠየቁን ግለሰብ የአገልግሎቱ መቋረጥ እያስከተለ ነው ያሉትን ችግር አብራርተዋል። በቄለም ወለጋ አንፍሎ ወረዳ ህብረተሰቡ በመሰረተ ልማት ችግር እየተሰቃየ ነው። ላለፉት ሶስት ዓመታት የወረዳው ህብረተሰብ የስልክ አገልግሎት ተቋርጦበት ችግር ውስጥ ነው። ለምሳሌ አንድ እናት ምጥ ብይዛት አምቡላንስ ለመጥራት ችግር ነው። ኔትወርክ ስለሌለ ተሸክመን ሶስት ሰዓት በእግር ተጉዘን የመኪና መንገድ ላይ እንደርሳለን። በዚህ መካከል በርካታ ችግሮች ይፈጠራሉ። መንግስት ለአንዳንዶቹ ወረዳዎች የጥገና ሥራ እንዳደረገ ገልጿል። ነገር ግን አንፍሎ፣ ጊዳም እና በርካታ ወረዳዎች ውስጥ ምንም የተሰራ ነገር የለም። በፊትም በጸጥታው ምክንያት ነው የተቋረጠው። እሺ፣ እኛ እስከ መቼ ነው ታጣቂዎች በአካባቢው ይንቀሳቀሳሉ ተብሎ የምንጎዳው? ነዋሪዎቹ ባነሱት ቅሬታ ላይ ከኢትዮ ቴሌኮም ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ድርጅቱ በቅርቡ በሰጠው መግለጫ ግን በሀገሪቱ ምዕራባዊ ክልል ስራ ያቆሙ 87 የሞባይል ጣቢያዎችን ጥገናና አገልግሎት በተሳካ ሁኔታ ማደስ መቻሉን ገልጸዋል። የጥገናና አገልግሎቱ የምዕራብና ምስራቅ ወለጋ ሆረጉድሩና፣ ቄለም ወለጋ ዞኖችን እንደሚጨምርም አስታውቋል። የምዕራብ ወለጋ ዞን ባቦ ወረዳ ነዋሪም በተመ መሳሳይ የደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ እርሳቸው በሚኖሩበት ወረዳ አገልግሎቱ ከተቋረጠ ዓመታት መቆጠራቸውን አስረድተዋል። ምዕራብ ወለጋ በአቦ ወረዳ ውስጥ ኔትወርክ የለም። አንዳንድ ጊዜ ተለቆ እናገኛለን፣ ወዲያው ደግሞ ያጠፋሉ። በጣም ከፍተኛ ችግር ህዝቡ ላይ እያስከተለ ነው። ምክንያቱም የወረዳው ህብረተሰብ ወደ ዞኑ ከተማ ጊምቢ ሄዶ ነው ስልክ የሚደውለው። እኔም ዛሬ ወደዛ ሄጄን የደወልኩላቸው። በጣም ችግር ውስጥ ነን። አሁን በምዕራብ ወለጋ በርካታ ወረዳዎች በወባ ወረርሽኝ ስቃይ ውስጥ ናቸው። ይህን መረጃ እንኳን ለሚመለከተው አድርሰን መድኃኒት እንድናገኝ ለማድረግ ሁለት ቀን ይወስድብናል። ወደ ዞን መሄድ አለብን። በታጣቂው ምክንያት እኛ እንደ ህዝብ መቀጣት አለብን። እኚሁ አስተያየት ሰጪ መንግስት የህብረተሰቡን ችግር ተገንዝቦ መፍትሄ እንዲሰጣቸው ተማጽነዋል። ሌላው የቆንዳላ ወረዳ ነዋሪም ተመሳሳይ ሀሳብ አንጸባርቀዋል። ህዝቡ አስቸጋሪ ሁኔታ ውስጥ ነው ያለው። እኛ አሁን የምንጠይቀው የኢንተርኔት አገልግሎት አይደለም። የስልክ አገልግሎት ብናገኝ በቂ ነው። ህዝቡ ጨለማ ውስጥ እንዳለ ነው። ስለ ገበያ መረጃ የለውም። ሌላ አካባቢ ከቤተሰቦቹ ጋር ለመገናኘትም አይችልም። እናም መንግስት የእኛን ችግር ቢመለከት እንላለን። ኢትዮ ቴሌኮም በበኩሉ በጸጥታ ችግር ምክንያት በአራት ወለጋ ዞኖችና ምዕራብ ሸዋ ዞን ውስጥ አገልግሎት ሳይሰጡ የቆዩ የቴሌኮም መሰረተ ልማቶችን በመጠገን ወደ ስራ ማስገባቱን ጠቁሟል። በተቀሩት አካባቢዎች ደግሞ ጥገናው ተጠናክሮ እንደሚቀጥል አስታውቋል። ነዋሪዎቹ ግን አገልግሎቱ የተመለሰው አንጻራዊ ሰላም ባለባቸው አካባቢዎች ብቻ መሆኑን ይገልጻሉ። በአካባቢያቸው ያለው የቴሌፎን መሠረተ ልማት በግጭቱ ምክንያት አለመጎዳቱንና የጥገና ስራ እንደሚያስፈልግም ይናገራሉ። አገልግሎቱ የተቋረጠው በራሱ በመንግስት ነው ስሉም ክስ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ